የሕክምናን ሳይንስ ከመሰረቱ ይለውጣል ተብሎለታል። ኧረ ገና አድሮ መለወጥ ይዟል። ካሁን ቀደም ፈጽሞ የማይታሰቡ ነገሮችን እውን አድርጓል ይላሉ የመስኩ ጠበብት። ገርበብ ያለውን በር ገፋና አድርግ በታቀደው መሰረት ሐኪሞ መኖር አለመኖሩን ለማረጋገጥ የጠየቁት የበሽታ አይነት ምርመራው ተካሂዶ ውጤቱ ምንም ቢሆን ራሱን የለወጠ ዘረመን ለመኖሩን ወይም ያለመኖሩን ማረጋገጥ የሚያስገኘው ጠቀሜታ የትየለሌ ነው። የምርመራው ውጤት ነፃ መሆኑን ካረጋገጠ አሁን ከማያውቁት ፈተና እንደ መገላገል ያለ እፎይታ እንደሚያጎናጽፎት ሁሉ በዘር ሐረግ የሚተላለፍ በሽታ መኖሩን ወይም ደግሞ ወደፊት የመኖር ዕድሉን በሚያረጋግጥበት ወቅት እንኳን መልካም ካልሆነው ዜና ጋር ፈጥነው ሊወሰዱ የሚችሉ አማራጮችን ጨምሮ በማወቅ የሚደረሱና አሁንም ቁልፍ የሆኑ ውሳኔዎችን ለማድረግ ያግዛል። ለመሆኑ የጄኔቲክስ ማለትም የዘረመል ምርመራ ምንድን ነው? እንዴት ይካሄዳል? የመስኩ ጥናት አዋቂ እንግዳ አሉን። የዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው። ካልም ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው አንደኛው ማንነት፣ ሁለተኛው ምንነትን። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት። ጥሩ ነገር ሊሆን ይችላል ወይም ደግሞ መጥቶም ነገር አንድ የበሽታ አይነት መኖር ያለመኖሩን ማረጋገጥ ብቻ ሳይሆን ከአመታት በኋላ ሊመጡ የሚችሉ በዘር የሚወረሱ የበሽታ አይነቶችንም ከወዲሁ ለማወቅ ጭምር የሚያስችል ነው። አሁን በመግቢያችን ያስተዋወቅነው ቅንብር ነው። ቀዳሚው በተፈጥሮ በዘረመል መዛባት የሚመጡ በሽታዎች መኖር አለመኖርና የወደፊት ሁኔታ የሚረጋገጥበት የላብራቶር ምርመራ ነው። የምርምራውን አይነት ምንነት ጨምረው እንዲያስረዱን የጋበዝ ናቸው። የዘረመል ጥናት አዋቂው እንግዳችን ዶክተር ዘውዱ ተረፈ ወርቅ ይባላሉ። በእንግሊዘኛው በአጭሩ ሲጠራ ኤምአርሲኢቲ ይባላል ድርጅታቸው። ወደ ቃለ ምልልሳችን የመጀመሪያው ክፍል እንለፍ። ዶክተር ዘብዱ ተረፈ ወርቅ በቅድሚያ ለጊዜው አመሰግናለሁ። እሺ፣ እኔም አመሰግናለሁ። አሉና የተለያዩ ዘርፎች ውስጥ የሰሯቸውን ስራዎች የሚገልጽ ለታሪኮን ታሪኮን የሚያሳየው ጽሁፍ መመልከት ያለው የዘረመልናት ሳይንስን ለሕክምና ሳይንስ የሰጠን ፋይዳና ላብራቶራችሁ በአሁኑ ወቅት እየሰራ ያለን እንግረም በየተራ እንመለከታለን። እስኪ ግን በቅድሚያ ሳይንሱን እንመልከት። እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም የሰው ልጅ ዲኤንኤ የፕሮቲን ሞለኪሎች አጠናቆ ለማጥናት ከተቻለበት ጊዜ ጀምሮ በጣም ፈጣን በሆነ ለውጥ ውስጥ ያለ የሳይንስ ዘርፍ ይመስላል። ብዙ ጥናት ውስጥ ተደርገዋል። ብዙውን ምርታም ተገኝተዋል። በህክምናውም ሳይንስ ዘርፍ ለብዙ ጥቅሞች ይሏል። እስኪ ወደኋላ የወሰዱንና በአብዛኛው የቴክኒክ ቃላት ናቸው አማርኛ ተዛማጅ ጥቅማቸውን ለማምጣት እንሞክራለን የአንድ ሰው ልጅ ሶስት መቶ ቢሊዮን ቁጥር ያላቸውን እነኚህን ኒክሎታይድስ የሚባሉትን የፕሮቲን ሞለኪሎች ለማጥናት እና ለማጠናቀቅ የተወሰደው ሁኔታ ለምንስ ጥቅም ይውላል? ያም ማጥናቱ ምን ፋይዳ አለው የሚለው ብን ደረጃ እሺ፣ ባህሪ እንዴት ይወረሳል? ባህሪ ከአንድ ውልድ ለሌላ ትውልድ እንዴት የሚወረሰው ከሚለው ነገር መጀመር ይቻላል። ምክንያቱም በጤና ላይ የሚመጡ ነገሮች ጠቅላላ ያው የባህሪ መገለጫዎች ናቸው። ጤንነት ባህሪ ነው። ጤናማ ለመሆንም የተወሰነ ባህሪ ነው እና እነዛ እንዴት መጡ የሚለውን ለማየት ስንሞክር፣ መጀመሪያ የተዋቀርነው ከምን ነው ብለደንደም የተዋቀርነው ህዋስ ከሚባል ነገር ወይም ሴል ይባላል። እነዚህም ህዋሳት ውስጣቸው ስራቸውን የሚቆጣጠር አንድ አካል አላቸው። ይሄ አካል ዘረመል ይባላል። ይሄ ዘረመል ከቤተሰብ ወደ ቤተሰብ ከፍጡር ወደ ፍጡር እየተላለፈ የሚሄድ ነው። አሁን በዓለማችን ላይ በዚች ፕላኔታችን ላይ ያሉ ፍጡሮች ጠቅላላ በሙሉ ከተወሰኑ ቫይረሶች በስተቀር በአንድ የተወሰነ ሞለኪውል ወይም ንጥረ ነገር የተዋቀሩ ናቸው። ማለት ውስጣቸው አንድ ሞለኪውል ይዘዋል። ያ ሞለኪውል ዘረመል ወይም ዲ ኤን ኤ ይባላል ማለት ነው እና ይሄ እንግዲህ ይሄኛው ሴንቸሪ ከመጀመሩ በፊት ሕክምና ላይ ሊሰሩ የነበሩ ሰዎች በሚመለከቱበት ሰዓት ላይ አንዳንድ እክሎች ትውልድ እየተሻገሩ ይታያል። ትውልድ እየተሻገሩ ይታያል። እና እነዚህ እክሎች ትውልድ የተሻገሩ የሚታዩት ነገሮች ምናልባት ከቤተሰብ ወደ ቤተሰብ በሚወረሱ የባህሪ ገላጭ አካሎች ምክንያት ሊሆን ይችላል ብለው ነው የሚያስቡት የነበረው። እውነትም እንዳያሰቡት ይሄ የባህሪ ገላጭ አካል ምንድን ነው የሚለውንም ነገር ምርምር ወሰዱ። ህዋስ ውስጥ ያሉትን የተለያዩ ንጥረ ነገሮች ፕሮቲን ሞለኪል አለ፣ ዲኤን አለ፣ ካርቦሃይድሬቶች አሉ፣ የተለያዩ ሞለኪሎች አሉ። የትኛው ነው ሞከሩ። በዛ ምርመራ ዲኤን የሚባለው ነገር እንደሆነ አረጋገጡ። የሳይንቲፊክ ምርምራቸው ያንን ያረጋገጠላቸው። ከዛ በኋላ ዲኤን የሚባለው ደግሞ ከምንድን ነው የተዋቀረው? ብለው የዲኤንኤውን ውቅር ማረጋገጥ ሞከሩ። የዲኤንኤው ውቅር ኒውክሎታይድ ከሚባሉ በጣም ቅንጣት ነገሮች ተሰባስቦ የሚሆን አይነት እንደሆነ ያየ። ብዙ ሞለኪሎች፣ ሰውነታችን ያሉ ሞለኪሎች ከተለያዩ ጥቃቅን ሞለኪሎች ተቀናብሮ የተሰሩ ናቸው። ኦልሞስት አንድ መቶ አመት ፈጅቷል በባህሪ መወራረስ የሚለውን ነገር ገላጩ ግሪጎር መንድል የሚባል አንድ የኦስትሪያን ቄስ ነው የመጀመሪያውን ሙከራዎች አድርጎ ያንን ነገር ያረጋገጠው። ከዛ በኋላ ይሄ ዲኤንኤ የሚባለው ነገር ወይም ደግሞ ዘረመል የሚባለው ነገር በሞለኪውል ደረጃ ታውቆ ያ ሞለኪውል ደግሞ ምን እንደሚመስል ለማወቅ ኦልሞስት ወደ አንድ መቶ ዓመት ያህል ከዛ በኋላ ደግሞ ይሄ ዘረመል የሚባለው ዲኤንኤ የሚባለው ነገር ከታወቀ በኋላ የሰው ልጅ ዲኤንኤ ወይም ዘረመል ከዳር እስከ ዳር ምን ይመስላል የሚለውን ነገር ለማወቅ በሲኩዌንሲንግ ሌላ 50 ዓመት ገብቷል ማለት ይቻላል። በ2003 ነው ይሄ ሂውማን ጂኖም ፕሮጀክት የሚባለው ወይም ደግሞ የሰውን ልጅ ዘረመል ሙሉ ሲኩዌንሱን ለማወቅ የተደረገው ሙከራ ተሳካ ተብሎ በግልጽ የታወጀው ማለት ነው። አሁን እዛ ደረጃ ላይ ደርሰናል። ለሁለት እንደውም በዚህ ዓመት ከአንድ ከሁለት ወር ከሶስት ወር በፊት በታተመ አንድ የምርምር ውጤት ነው። እስከዛሬ ድረስ አይታውት ወይም ደግሞ ምን እንደሆነ ሲኩዌንሱን መዝግበውት የማያውቁትን ፓርት ሁሉ መታወቅ የተቻለ እና ምርምሩ ይቀጥላል። ገና ብዙ ማናውቅ ገና ብዙ ብዙ የማናውቅ ነገር አለ። መልካም መሰረቱን አስይዘውናል ዶክተር ዘውዱ አጀማመሩንም ወደኋላ ተመልሰው የጥናትና የምርምር ስራዎች የተካሄዱባቸውን መንገዶች አሳይተውናል። እስኪ በቀጥታ ወደ ፋይዳዎቹ እንሂድ። በብዙ የሳይንስ ዘርፎች ጠቀሜታ እንዳለው ይታመናል። ይልቁንም ደግሞ ቀደም ብለን እንደጠቀስ ነው በሕክምናው ሳይንስ ዘርፍ እስከዛሬ ሕክምና ወይም ፈውስ ያልተገኘላቸው ህመም አይነቶች ሁሉ ተስፋ ተደርጎ ይታሰባል። ለአንዳንዶቹም መላይ እያመላከተ ነው። በምርመራው ረገድም የአንድን ህመምንነት ለማወቅ በሚያስችሉ ሂደቶች ውስጥም አይነተኛ ለውጥ እያመጣ ነው ወይም እያስገኘ ነውና። ህክምናው ሳይንስ ዘርፍ ያለውን ጠቀሜታ እስኪ ደግሞ ያብራሩልን። እሺ። እንግዲህ አሁን ይሄ ዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው ፤ አንደኛው ማንነትን፣ ሁለተኛው ምንነትን። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህርያት ማለት ነው። በውስጥ የሚንጸባረቁ ባህርያት በተለያየ ምክንያት አወጣጣቸው የተለየ ሊሆን ይችላል። ያ የተለየ አወጣጥ ምናልባትም ጥሩ ነገር ሊሆን ይችላል፣ ወይም ደግሞ መጥፎ ነገር ሊሆን ይችላል። ጥሩ ነገር ስንል የተለየ ስነ ህይወታዊ አድቫንቴጅ ሊሰጥ የሚችል ለምሳሌ በጣም ጎበዝ ሯጭ ሊያረገን ይችል ይሆናል። ብርድ መቋቋም እንድንችል ሊያረገን ይችል ይሆናል። የተለያዩ በሽታዎችን መቋቋም እንድንችል ሊያደርገን ይችል ይሆናል። እነዚህ ጥሩ ጥሩዎቹ ነገሮች ናቸው። ሌሎችም ብዙ ባህሪያት አሉ እንግዲህ ጥሩ ነው ብለን እንደምንገምታቸው ሌላ ደግሞ የዛ መዛባት ወይም በዛ ላይ ያለው ውቅር መለየት ለተለያዩ የጤና እክሎች ሊያዘጋጀን ወይም ደግሞ ለተለያዩ የጤና እክሎች ሊያበቃን ይችላል። ሊያዘጋጀን ይችላል ሊያበቃን። እና ይሄ እነዚህን የጤና እክሎች የሚያዘጋጀንን ወይም ደግሞ የሚያበቃንን የጤና እክሎች ከባህሪ ገላጭ ቅንጣቱ ወይም ደግሞ ከዘረመሉ መለወጥ ጋራ ልናገናኘው እንችላለን ማለት ነው። ስለዚህ የዴኒ ወይም ደግሞ የዘረመልን አወቃቀር አቀማመጥ ይዘት ይዘት ስንል የሲኮንሱ 1 2 3 4 ብለን 3 ቢሊዮን በምንቆጥርበት ሰዓት ላይ በነዛ መሃል ሊኖር የሚችሉትን ልዩነቶች የምናይበት ማለት ነው። እና ያንንም በማየት ያንንም በማየት የአንድን ሰው የአሁን የጤንነት ገጽታውን ማየት እንችላለን፣ የወደፊት የጤንነት ገጽታውን ማየት እንችላለን፣ ያስችላል። አዎ መተንበይም ይቻላል። አዎ መተንበይም የሚቻልበት ሁኔታ ካለ እንደገና ደግሞ ከብዙ ትውልድ በፊት ሲወርድ ሲዋረድ የመጣ ነገር ምን እንደሆነ ማየት እንችላለን ማለት ነው። ስለዚህ ይሄ ከጤናው ጋር በተያያዘ ነው። የዘረመል ምርምርን በማድረግ የአንድን ሰው ማንነት ማወቅ ስለሚቻል በዛ የተነሳ ለምሳሌ በአሁኑ ሰዓት ላይ ይሄ በፎረንሲክ ሳይንስ እንጠቀምበታለን ፎረንሲክ ሳይንስ የተለያዩ የወንጀል ምርመራዎችን ማመላከት ሊሆን ይችላል። የወንጀል ምርመራዎች ላይ ያንን ወንጀል የፈጸመው ማን ነው፣ ወይም እዛ ወንጀል የፈጸመበት ቦታ ላይ ማን ነበረ፣ በምን ሁኔታ ነበር የነበረው፣ እነዚህ ነገሮች ሁሉ ማየት እንችላለን ማለት ዘረመል ከምንም ነገር ነው ልናገኘው እንችላለን። ማንኛውም ሕዋስ ያለበት አካባቢ ጋር ዘረመል አለ። ስለዚህ የሕዋስ ናሙና ልናገኝ የምንችልበት ቦታ ሁሉ ዘረመልን ማየት እንችላለን። ወይም ደግሞ የህዋስ ቅሪትም ያለበት ቦታም ቢሆን ዘረመል ማግኘት ይችላል። ቅሪት ያልኩት ለምሳሌ ዘረመል ለሰው ልጆች የቅሪት ጥናት ትልቁን አስተዋጽኦ አድርጓል። አሁን ለምሳሌ እኛን ሀገር ራሱ የሰው ልጆች መነሻ የሚለው ነገር ለማምጣት አንደኛው ትልቁ መረጃ የተገኘው ከዘረመል ምርምር ውጤቶች ነው። ስለዚህ ዘረመል ምንነትንና ማንነትን እስከገለጸ ድረስ ለሕክምና ማንነትን ለማወቅ በሂዩማን ማይግሬሽን ላይ ራሱ ሰዎች ከአንድ ቦታ ወደ ሌላ ቦታ እንዴት ሄዱ የሚለውን ነገር ሁሉ ለማየት ተሞክሮበታል። የሰው ልጆች የቋንቋ እድገት፣ የቋንቋ ልዩነት ከየት ወደ የት መጣ የሚለውን ነገር ሁሉ ለማየት ተጠቅሞበታል። ስለዚህ ዘርፈ ብዙ የሆነ ምርመራ በማድረግ የተለያዩ ነገሮችን ህይወታችን ላይ ማወቅ እንችላለን። እንዲህ ከፍተኛ ተስፋ የተጣለበት በዓለም አቀፍ ደረጃ የሰለጠነ የህክምና አቅርቦት እንደ ልብ ባለበት ጭምር ከዚህ ቀደም ከነበሩ መላል አልተገኘላቸው አንዳንዶቹን ቀደም ብለው ጠቃቅሰዋቸዋል እንደ ካንሰር የመሳሰሉ በሽታዎች ሳይቀሩ ቢያንስ ቀድሞ በማወቅ ሊደረግ የሚችለውን እድል መስጠቱ ነው። ህፃን ከመወለዱ በፊት ገና በማህፀን ውስጥ እያለ ያለውን ሁኔታ ማወቅ መቻሉ ከወዲሁ ብዙ ነገሮችን ለማወቅ የሚያስችል እድል የመክፈቱን ያህል ወደፊት ሊመጣ የሚችል የበሽታ አይነትን ከርቁ በመተንበይ መቻሉ፣ እነኚህ ሁሉ እድሎች የሰጠውን ያህል የተሰጠው ትኩረት አናሳነት በምክንያትም ጭምር ያሉትን ማየት ይቻላል። ኢትዮጵያ ውስጥ ያን ያህል አለማደጉ ከፈተናዎቻችሁ እንደ አንዱ የዘረዘሯቸውን የመመልከት እድል አግኝቻለሁ። እንዲያውም ቅድም የጠቀሱትን አንዳንዶቹ ህመሞች ወዲያውኑ መፍትሄ ላይኖራቸው ይችላል። በሽታውን ማወቁ ግማሽ መንገድ ሕክምና ተደርጎ ካልተወሰደ በቀርና የሙያ አጋሮችን ጨምሮ የሕክምና ባለሙያዎችን ማለት ነው፣ ታክሞ ካልዳነ ምን ጥቅም አለው የሚል በዘር የሚወረሱ በሽታዎችን አስመልክቶ ያለ ከባድ ጉዳት የሚያደርስ አስተሳሰብ ይሉታል። ሰው ቀደም ባለው ጉባኤ ላይ ያነሱት ነጥብ ከተመለከትኩት አንዱ ነው። እስኪ ሰፋ አድርገን እንነጋገርበት። አንድም ታውንም እንዴትስ ሊታይ ይገባ ነበር ይልል፣ እንግዲህ ያው ዘረመልና ህመም የሚያገናኘው ሁኔታን ምርምር በጣም በከፍተኛ ደረጃ ሲደረግ አልቆየም። በእርግጠኝነት መናገር የሚችለው እንዲያውም፣ በዚህ ምርምር ላይ ስፔሻሊስት ወይም ሰብ ስፔሻሊስት የሆነ ጀነቲሲስት ይባላል። እንደዚህ አይነት ጀነቲሲስት ኢትዮጵያ ውስጥ አንድም የለም። አንደኛ መጀመሪያ ላይ ይሄንን ምርምር ልክ እንደ ፋንሲ እንደ ትልቅ ሀብታም ሀብታሞች ብቻ ሊያደርጉት የሚችሉት ወይም ሀብታም ሀገሮች ሊያደርጉት የሚችሉት ተደርጎ ነበር የሚታሰብ የነበረው። በእርግጥም ለሀብታም ሀገሮችም በመጀመሪያ ላይ ትልቁ ፈተና የነበረው ያሉ ምክንያቱም የመጀመሪያውን የሂውማን ጂኖም ሙሉን ማረጋገጫ ምርምር ተደርጎ ሲያበቃ የወጪው ስሌት ሶስት ቢሊዮን ፊደላት የያዘውን ያንን ነገር ለማወቅ ሶስት ቢሊዮን ዶላር ነበር የፈጀው ማለት እያንዳንዷን ፊደል ለማወቅ አንድ ዶላር ፈጭቷልን ለማለት ነው። ግን ቴክኖሎጂ በጣም ነው ያደገው። ይሄ የሆነ ሁለት ሺ አንድ ዓመተ ምህረት ነው። አሁን ሁለት ሺ አስራ አራት ላይ ያንን ሶስት ቢሊዮን ፊደሎች የያዘ ኢንፎርሜሽን በአንድ ሺህ ዶላር ማግኘት ተችሏል ስለዚህ ከቴክኖሎጂ ጋር አብሮ አለመገስገስ ቴክኖሎጂውን አለመመልከትም ምክንያቱ ምክንያት ሊሆን ይችላል። በዛ ላይ ደግሞ ቅድም እንደተናገርኩት አብዛኛው የሞት ምክንያት ተብሎ የሚፈጠሩት የሚቆጠሩት የተላላፊ በሽታዎች ስለሆኑ እነሱ ላይ ትኩረት መስጠት፣ ሌላ ተጓዳኝ የሆኑ በሽታዎች ላይ ትኩረት መስጠት እንጂ እዚህኛው ላይ ትኩረት ለመስጠት አለመሞከሩ ነው። ግን አሁን ባር በሽታ አሁን የደም ግፊት እና ሌሎች ካንሰር ተጓዳ እና እነዚህ ደግሞ ከትውልድ በፊት የሚፈጠሩ አደጋዎች፣ ጽንስ ላይ የሚደርሱ አደጋዎች እነዚህ ብዛታቸው እየጨመረ መጥቷል። ስለዚህ እነዚያን ማየቱ የግድ ያስፈልጋል እና በዛ ላይ ጥልቅ ምርምር አለማድረግ በተደረገው ምርምር ላይ ከፍተኛ ትኩረት አለመስጠትም ጭምር ነው። ይህንን አስተሳሰብ ከዛም ውጭ ደግሞ አንዳንድ ጊዜ በዘረመል ምርመራ ውጤት የሚገኘው የመጨረሻው ውሳኔ በቃ ምንም አይ ለዚህ ሰው ለዚህ ታካሚ ምንም ልናደርግለት አንችልም የሚል ነገር እስከሆነ ድረስ ይህንን ነገር ለዛ ታካሚ መንገሩ ስነልቦናውን መንካት ሊሆን ይችላል። የቤተሰቡን ስነልቦና ሊነካ ይችላል። ምክንያቱም የዘረመል ምርምር የታካሚው ብቻ አይደለም፣ የህብረተሰቡም ጭምር ነው። እንደገና ደግሞ የቤተሰብም ጭምር ነው። ከቤተሰብ ጋር በጣም እያያዘ። ስለዚህ ቤተሰብን ጭምር ነው። እዛ ትልቅ የሆነ የስነ ልቦና ችግር ውስጥ ሊወድቅ የሚችለው ስለዚህ ለምን ተብሎ ይታሰብ ነበር። ግን ከዛ በላይ ነበር ማሰብ የነበረ። ምክንያቱም መፍትሄውን አሁን ማግኘት ባንችል ነገ ልናገኝ እንችላለን። ከአምስት ዓመት በኋላ ከአስር ዓመት በኋላ ከሃያ ዓመት በኋላ ልናገኝ እንችላለን። ከአምስት ከአስር ከሃያ ዓመት በኋላ ከዛ ቤተሰብ ሊፈጠሩ የሚችሉ ተከታይ ትውልዶች አሉ። ለነዚ ተከታይ ትውልዶች መታደግ መቻል መቻል አለብን። ምክንያቱም ያን ኢንፎርሜሽን ልንጠቀምበት ይገባል። እንደገና ደግሞ አሁን ያሉትም ሰዎች ቢሆኑ የስነ ልቦናቸውን ከመስተካከል ማረጋጋት የሚቻለው ሁኔታውን መቀበል እንዲችሉ ማድረግ በሚቻልበት ጊዜ ነው። አንዳንዴ ለምሳሌ ምሳሌ ለመስጠት ያህል የአእምሮ እድገት ውስንነት የሰውነት እድገት ውስንነትን የሚያመጡ በዴኒ ወይም ደግሞ ወዘረመል ብልሽት ምክንያት የሚመጡ ችግሮች አሉ። እነዚያ ችግሮች ያሏቸው ልጆች በሚወለዱበት ሰዓት ላይ ለልጆቹ የልጆቹን ሕይወት ጥራት ማስተካከል የሚቻለው ይህንን ነገር ካወቅን ብቻ። ሳናውቅ ምንም ማድረግ አንችል። በአካል እድገት ውስንነት የተነሳ በጡንቻ መሳሳ ባለመቻል የተነሳ የተነሳ ሊመጡ የሚችሉ ህብረተሰባዊ ችግሮችንም በዛው መቅረፍ ይቻላል። የተለያዩ ማህበራትን በማቋቋም ለነዚህ ልጆች ወይም ደግሞ ለነዚህ ቤተሰቦች መታደግ ሊቻል የሚችልበትን የሕክምናም ሆነ እናም ሆነ የስነ ልቦና ሕክምና ማድረግ የምንችልበትን አቅም ማሳጣት ነው። ምን ማድረግ ይቻላል ብሎ ማቆም። ለዛ ነው ይሄ አስተሳሰብ ልክ አይደለም ብዬ ስሟገት በጣም የሚያነጋግሩ የሚያወያዩ ምናልባትም ለአድማጭ ተመልካቾቻችን በተለየ ስሜት ሊያዩቸው የሚችሉ ማንነትን የሚመለከት የጠቀሱ ካለ የሰው ከቦታ ወደ ቦታ የፈለሰበትን የቅሪታ አካል ጥናት ላይ የነበረውን አንድምታ ተቃቅሰዋል። ወደኋላ ላይ ያነሷቸውን ጭብጦች ምናልባት የሌላ ሙያ ዘርፍ ጥናት ባለሙያዎችን ጭበን በሌላ ፕሮግራም እንመለከታለን። ዘር ሐረግን ተከትሎ የሚወረሱ በሽታዎች በምርመራ የሚታወቁበትን የዘረመል ጥናት ምንነትና በሳይንሱ ተስፋዎች ዙሪያ ከዶክተር ዘውዱ ተረፈወርቅ ጋር የጀመርነውን ቃለ ምልልስ ነበር የተከታተላችሁት አድማጮች። በኢትዮጵያ ያቋቋሙትን ላብራቶር አገልግሎት እስካሁን የኢትዮጵያ ልምዳቸውን እና ያገኟቸውን ውጤቶች ጨምሮ በነገው ምሽት ሐኪሞን ይጠይቁና የጤና ፕሮግራማችን ላይ ይቀርባሉ። ለአሁኑ ዶክተር ዘውዱን እናመሰግናለን።